አክመል የካናዳ መንግስት፣ በኦሮሚያ የተለያዩ አካባቢዎች ከቤት የመዋል አድማ እንደተጀመረ በድረገጹ ላይ ወደ ኢትዮጵያ ለሚጓዙ ዜጎቹ ማስጠንቀቂያ አውጥቷል። ምንን የሚመለከት ነው በትክክል ማስጠንቀቂያው? እንግዲህ ይሄ የጉዞ ማስጠንቀቂያ ያወጣው ምሽት ጀምሮ ነው። በጥቅሉ በኦሮሚያ አካባቢዎች በዋነኝነትም ችግር አለባቸው፣ አለመረጋጋት ይታይባቸዋል ብሎ የጠቀሳቸው በሐረርና በድሬዳዋ ከተማ መካከል ያሉ አካባቢዎች እንዲሁም በሆለታና በአምቦ ከተሞች መካከል ያሉ አካባቢዎች ላይ ከፍተኛ አለመረጋጋት ስላለ ዜጎቹ ከነዚህ አካባቢዎች ቢያንስ በ አስር ኪሎ ሜትር ርቀት ውጪ መሆን አለባቸው የሚል ማስጠንቀቂያ ነው ያወጣው። ከዛ በተጨማሪ ግን በሌሎችም አካባቢዎች በተለይም በድንበር አካባቢዎች በኤርትራ፣ በሱዳን፣ በደቡብ ሱዳን የድንበር አካባቢዎች እንደዚሁ አለመረጋጋቶች ስላሉ ዜጎቻቸው በአስር እና በሀያ ኪሎ ሜትሮች ርቀት ላይ መሆን እንዳለባቸው እና ወደ አካባቢው መሄድ አደጋ ሊያስከትልባቸው እንደሚችል የጠቀሱት ከዛ በተጨማሪ በሰሜን ጎንደርም እንደዚሁ አነስተኛ ግጭት የሚታይባቸው ቦታዎች አሉ። በኬንያ ድንበርም እንደ በጎሳዎች መካከል የሚደረጉ ግጭቶች ስላሉ ማንኛውንም አይነት አደጋ ራሳቸውን መጠበቅ ስለሚኖርባቸው ከእንደዚህ አካባቢዎች ራቅ ማለት አለባቸው የሚል ነው አጠቃላይ የመግለጫው ይዘት። ብዙ ጊዜ የካናዳ መንግስት እንደዚህ ያሉ ማሳሰቢያዎችን ሲሰጥ አይታይም። በዚህ ወቅት ይህን ለማውጣት ያነሳሳውን ለማወቅ ሞክረ ريهون من البات من الرجال ما مكرهون كم ملكة واكل እውነት ነው። ይህንን መግለጫ ያወጣው የግሎባል አፌርስ ካናዳ የውጭ ጉዳይ መስሪያ ቤቱን ለማናገር ሞክሬ ነበረ። አሁን እንግዲህ ስቱዲዮ መግቢያ ሰዓት ነው። እስካሁን ድረስ ምላሽ አላገኝንም። ቆይተን ምላሽ እንሰጣለን ያሉት፣ ምናልባት ከተመቸ በሌላ ጊዜ ምላሻቸውን ማቅረብ የሚቻል ከሆነ እንሞክራለን። ከነሱ ምላሽ ማግኘት አልተቻለም። በጥቅሉ ግን ከዚህ በፊት ባለፈው ዓመት ተደርጎ በነበረው ህዝባዊ አመፅ፣ ከእሱ ጋር በተያያዘ በተነሱ ግርግሮች እንደዚሁ ተመሳሳይ አጠቃላይ ወደ ኢትዮጵያ የሚደረጉ ሰላሙች ሁሉ ጥንቃቄና የደህንነት ማስጠንቀቂያ አውጥቶ ነበር የካናዳ መንግስት። ከዛ በኋላ ያንን ማስጠንቀቂያ አንስቶ ነበር። አሁን ግን ምናልባት ምንጮቻቸው፣ ዲፕሎማቶቻቸው ወይም ሌሎች ምንጮች ሊኖሯቸው ይችላል። እነሱን መነሻ ማድረግ ነው እንግዲህ አሁን የደህንነት ስጋት አለ ብለው የጠቀሱት የእንግሊዝም የአሜሪካ መንግስትም እንደዚሁ ተመሳሳይ አይነት መግለጫዎችን ከዚህ በፊትም አውጥተዋል እንደምገምተው እንግዲህ በተለይ በሶማሌ ክልልና በጎንደር አካባቢ ያሉ ግጭቶች እንዲሁም ደግሞ የካናዳ መንግስት በዛ አካባቢ ያሏቸው የተለያዩ የልማት ስራዎች አሉ። እነዚህን ግምት ውስጥ በማስገባት ይመስለኛል በአንድ በኩልም ይህንን መግለጫ ያወጡት። እኔ የውጭ ጉዳይ መሥሪያ ቤት ሰዎቹን የካናዳ መንግስት አሁን እየተፈጠረ ያለውን ሁኔታ በመልኩ ነው የሚመለከተው። እንዲሁም የኢትዮጵያ መንግስት አሁን እንደዚህ የሚወጡ መግለጫዎችን አይቀበልም። በዋነኝነት ምንም አይነት የደህንነት ስጋት የለም ነው የሚለው። በዚህ ጉዳይ ላይ እናንተ ያላችሁ ምላሽ ምንድነው? የሚል ጥያቄ ነበር ያቀርንምላቸው። እስካሁን ምላሽ አልሰጡንም። እነሱ እንግዲህ ምላሻቸውን ይዘህ የምትመለስ ይመስለኛል። አክመል ነጋሽ ከቶሮንቶ እግዜር ይስጥልኝ። እሺ፣ እኔማ አመሰግናለሁ ሸዋዬ።